የትናንቱንና የዛሬውን የጋዜጠኞችና የዞን ዘጠኝ የኢንተርኔት አምደኞች ወይም ብሎገሮች ከእስር የመለቀቅ ዜና ተከትሎ ከተለያዩ ወገኖች አስተያየቶች እየተሰሙ ነው። ከሳሽ አቃቢ ህግ ታሳሪዎቹን የዞን ዘጠኝ ብሎገሮች ለመፍታት መወሰኑ ከመገለጡ በስተቀር የቀረበ ዝርዝር የለም። ይህ አዎንታዊ እርምጃ የህግ አንድምታው ምን ይሆን? አሉላ አንድ የህግ ባለሙያ አወያይቷል። አሉላ እንግዳህን አስተዋውቀህልን ትቀጥል። አመሰግናለሁ ሰለሞን። ለህግ ትንታኔው በዚህ በዋሽንግተን ዲሲ በህግ አገልግሎት ስራ የተሰማሩትን አቶ ሙልጌታ አረጋዊ ነው ያነጋገርኩት። አቶ ሙልጌታ ብዙ ጊዜያት በፕሮግራማች በፕሮግራማችን ትንታኔ በመስጠት የሚታወቃሉ። ከዚህ ቀደም በአዲስ አበባ ዩኒቨርሲቲ የመገናኛ ብዙሃንን የሚመለከቱ ህጎችና የህገ መንግስት ጥቃቶች በመምህርነት ያገለገሉ ናቸው። ወደ ውይይቱ እንሂድ። አቶ ሙልጌታ አረጋዊ በቅድሚያ ለጊዜው አመሰግናለሁ። እኔው አመሰግናለሁ። አቶ አቶ ሙልጌታ በትናንትና በትላንትናው ዕለት ከአንድ አመት በፊት ታስረው ከነበሩ ዘጠኝ ጋዜጠኞችና የኢንተርኔት ድረገጽ አምደኞች ሶስቱ በዛሬው ዕለት ሌሎች ሁለት የስራ አጋሮቻቸው እንዲሁም ከአራት አመት በላይ የታሰረችው ጋዜጠኛ ሪዮት አለሙ ተለቃለች። ዓለም ዙሪያ የሚገኙ የሰብአዊ መብትና የጋዜጠኞች መብት ተሟጋቾች አዎንታዊ ምላሽ ሰጥተውታል። ድንገተኛ በሚመስሉ ሁኔታ ነው ይበልጡን አምስቱ ጋዜጠኞችና የኢንተርኔት አምደኞች የተለቀቁትና በሀገሪቱ የንግግር ነጻነትን የጋዜጠኝነት ስራም በተመለከተ የሚፈጥረውን አንድምታም ከህግ አንጻርም ይህ መፈታታቸው ምን አይነት አንድምታ አለው? እስኪ ከጠቅላላው ሀሳብ እንነሳ። ዜናውን እንዴት ተመለከቱት? እኔ በበኩሌ የታሰሩት ሰዎች መፈታታቸው በጣም ነው ደስ ያለኝ። አንዳንዶቹን አውቃለሁ፣ አብዛኛዎቹን አላውቅም፣ ግን በአጠቃላይ ታስሮ የነበረ ሰው ሲፈታ ደስ ይላል። በተለይ እነዚህ ሰዎች ደግሞ በተለየ ሁኔታ የታሰሩ ስለነበሩ መፈታታቸውን ወድጀዋለሁ፣ አስደስቶኛል። የተለየ ሁኔታ ሲሉ የታሰሩበት ምክንያት ስናይ ከሚጽፉትና ከሚሰሩት ስራ ጋር በተያያዘ መልኩ ስለነበረ ማለት ነው በእርግጥ እኔ ፍርድ ቤት ውስጥ የቀረበውን ማስረጃ አላየውም፣ ግን በአጠቃላይ ክሱ ላይ እንደተመሰረተ ከሚሰሩት ስራ ጋር በተያያዘ መልኩ ነበረ የታሰሩት። የሚሰሩ ስራ ደግሞ ከመጻፍና ከማንበብ ጋር የተያያዘ ስለነበረ ለሰራ ወንጀለኛ ለምን ወክሌ ማያቸው? መልካም ከዚህ ቀደም በተለይ የተከሰሱባቸውን ለእስር የበቁባቸውን የህግ መሰረቶች ለመመርመር ሞክረናል። በአብዛኛው ጋዜጠኞችን መብት ይገድባል ከሚባለው ከኢትዮጵያ የጸረ ሽብር ህግ ጋር በተያያዘ ቀደም ብዬ እንደጠቆምኩት በዓለም ዙሪያ ለሰብአዊ መብት እንዲሁም ለጋዜጠኞች መብት የቆሙ ድርጅቶች በአዎንታዊ ዜናነት ነው የተቀበሉት። አምነስቲ ኢንተርናሽናል ገና ድሮ መሆን የነበረበት ነገር ግን አዎንታዊ እርምጃ ብሎታል። ፍሪደም ሃውስ የተባለው ሌላው ለጋዜጠኞች ና እና ለንግግር ነጻነት መብት የቆመ ድርጅት በህገ መንግስት የተከበረ ሀሳብን በነጻነት የመግለጽ መብታቸውን በመጠቀማቸው ብቻ የታሰሩ ብሏቸዋል። የኢትዮጵያ መንግስት የቀሩትን በስር ላይ የሚገኙ ጋዜጠኞች በአስቸኳይ በነጻ እንዲለቅ ጠይቋል። ሲፒጂም በተመሳሳይ በአዎንታዊ ተቀብሎ በስር ላይ የሚገኙት የቀሩት ጋዜጠኞች ይለቀቁ ብለዋል። አንዳንዶች ይህ ዜና ምናልባትም በቅርቡ ወደ ኢትዮጵያ ከሚጓዙት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ጋርም አያይዘውታል። የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው አምነስቲ ኢንተርናሽናል። የሕጉን መንፈስ መመልከት ከተቻለ ከሪዮት አለሙ በስተቀር በድንገት ስለሆነ የተለቀቁት ምን ትርጉም አለው በሕግ አይን? እንግዲህ የኢትዮጵያ መንግስት እኔ እንደሰማሁት በሚዲያ እንደተከታተልኩት ምንድን ነው የተባለው የፍትህ ሚኒስቴር ደብዳቤ ለፍርድ ቤቱ እንደጻፈ ጉዳይን ሲያይ የነበረ ፍርድ ቤት እንደጻፈ ደብዳቤውም ምንድን ነው የሚለው በአጠቃላይ ትናንት በእናንተ ሬዲዮ እንደሰማሁት እንዲፈክሴን አንስቻ ያለው ና ይፈቱ አይነት ይዘት ያለው ደብዳቤ እንደተላከ ነው የተነገረው። ፍትህ ሚኒስተር እንደዚህ የማድረግ ስልጣን አለው በአዋጅ የተሰጠው ማለት ነው በአዋጁ መሰረት ክሴን አንስቻለሁ ብሎ በዛው መሰረት እንደተፈቱ ነው የተነገረው። የሚነሱ ጥያቄዎች ግን አሉ። ለምሳሌ የደብዳቤው ይዘት ምንድን ነው? ምክንያቱም ፍትህ ሚኒስተር ዝም ብሎ ክሱም ማንሳት ስለፈለገ ብቻ በድግ ብሎ ክሴን አንስቻለሁ፣ ስለዚህ ይፈቱ ማለት አይችልም። ምንድን ነው የሚለው ህጉ፣ በቂ ምክንያት ሲኖር ነው የሚለው በቂ ወይም ጥሩ ምክንያት፣ በእንግሊዝኛ ጉድ ካውዝ ይላል ሚኒስተር ለምንድን ነው ሰዎች እንዲለቀቁለት የፈለገው? አሁን ይሄ ጥያቄ ጥሩ የሚሆነው ልጆች ለምን ተፈቶ ሳይሆን ህግ አንፃር ስታየው ምንድን ነው ምክንያቱ፣ ምን በቂ ወይም ጥሩ ምክንያት አግኝቶ ነው እንዲለቀቁ የጠየቀ ወይም ክሱን ለማንሳት የፈለገው። ምክንያቱም ይህ ምን ጥቅም አለው መሰለ አሁን ልጆች ክሳቸው ተነስቶላቸዋል ተብለዋል። ግን በዚሁ ክስ እንደገና ነገ ሊጠየቁ ይችላሉ ወይ ፍትህ ሚኒስተር ከፈለገ እንደገና ሊጠይቃቸው ይችላሉ ወይ የሚለው ነገር የሚያሳስብ ጥያቄ ነው። ኦፍኮርስ፣ መፈታታቸው ደስ ይላል። ለአንድም ቀን ቢሆን ተፈተማ ደረስ ጥሩ ነው። ግን እነዚህ ሰዎች በቃ በዚህ ጉዳይ ስለማንጠየቅ ካሁን በኋላ ያለምንም ሰቀቀን መኖር እንችላለን ብለው ማለት ይችላሉ ወይ የሚለው ጥያቄ ተመለሰ አይመስለኝም። ለምን እሱ ሊነሳ እንደተፈለገ እንዳልኩ ምክንያቱ ስለማላውቀው እሱ ላይ አስተያየት መስጠት ይከብዳል። ሌላው ፍርድ ቤቶች ምን ስላዩ ነው እሺ ያሉት? ምክንያቱም ፍርድ ቤት እሺ ማለት መቻል አለበት። ለምን አቃቢ ሕግ ወይም ከሳሽ ክስናስ ይቻለ ሲል ወይም ሊድ የሚችለው በህግ ጥሩ ምክንያት ሲኖረው ነው ብለናል። የአቃቢ ሕግ ምክንያት ጥሩ መሆኑ ማንነው የሚወስነው? አቃቢ ሕግ ራሱ ነው የሚወስነው ወይስ ዳኞች ናቸው የሚወስነው? አሁን ዳኞች ሲወስኑ ተከሳሾች ማማከር አለባቸው፣ ማነጋገር አለባቸው፣ ማስታወቅ አለባቸው፣ የሁሉ ግልጽ አይደለም። ትናንት አቶ አማሀ የተከሳሾቹ ጠበቆች ሲናገሩ እንደሰማሁት እሳቸው እንበኞቻቸው እንደሚፈቱ አያውቁም ነበረ። እንደ ማንም ሰው ነው ከሚዲያ የሰሙት። ስለዚህ ተከሳሾቹ አልተነገራቸውም ማለት ነው፣ እንደሚፈቱ አያውቁም ወይም ክሱ እንደተነሳ አያውቁም ነበረ ማለት ነው። እና በአቃቢ ሕጉና በፍርድ ቤት መካከል በተደረገው የደብዳቤ መጻጻፍ ወይም ከሳሹ ደብዳቤ በመጻፉ ምክንያት ኢትዮጵ እንደተለቀቁ ነው የተነገረው እና ይሄ ያለቀለት ለመሆኑ እርግጠኞች መሆናቸው አሁን ካሉት ጋር ይያያዛል። በመንግስት በኩል የተሰጠ ምላሽ በቀጥታ ማግኘት የተቻለው የመንግስቱ ቃል አቀባያቶች መልስ ከማል ኒውዮርክ ታይምስ እሳቸውን ጠቅሶ ያወጣው ጽሑፍ ላይ በቀጥታ ይስጡ እርግጠኛ አይደለሁም። ከሳሹ አቃቢ ህግ በአምስቱ ተከሳሾች ላይ የነበረውን ክስ ማንሳት ፈቀደ ነው የሚሉ ምን ማለት ነው? አንድ ከሳሽ ፈቀደ ሲል በህግ ትርጓሜውም፣ አሁን ቀደም ብሎ ካነሷቸው ጋር ምክንያቶቹን በዝርዝር መንግስት ሲሰጥ መረዳትና ተከታታይ ሌሎች ሀሳቦችን ያካተተ ውይይት ማድረግ ይቻላል። ግን አቃቤ ህግ ማንሳት ፈቀደ ሲባል በምን አይነት መሰረቶች ነው ክሶችን የሚያነሳው? ትምህርታዊ የሚሆነ አንዳንድ ነጥቦችን መመልከት ብንችል እንግዲህ፣ እስከማውቀው ድረስ አቃቤ ህግ ዝም ብሎ ስለፈለገ ብቻ ወይም ስለፈቀደ ብቻ ክስ ማንሳት የሚችል አይመስለኝም። እንዳልኩ፣ ህጉ ዝም ብለዋል፣ የተጻፈው ጥሩ ምክንያት ካለው ብቻ ነው ህጉ ይነሳልኝ ማለት የሚችለው። ምንድናቸው ምክንያቶች ተደርገው የሚወሰዱት ምንድናቸው? አንደኛ በቂ ማስረጃ ከሌለው ማለት ነው። ሁለተኛ ጥፋቱ ከባድ ካልሆነ ተከሳሾች የቀረበባቸው ክስ ከአስራ ሁለት ከአስራ ሶስት አመት በላይ የማያስፈርድባቸው ከሆነ እና ተከሳሾቹ በአካል ተይዘው ፍርድ ቤት ቀርበው መከራከር ካልቻሉ ክሱ እንዲነሳ ሊያደረግ ይችላል። ለምሳሌ ከጠፉ ማለት ነው፣ በዋሶ ወጥቶ የቆየ ሰው፣ ሌላ ተከሳሾች ክሱ ከተጀመረ በኋላ ቢሞቱ። ከዚህ ውጭ እኔ የማስበው ነገር ሌላ የለም፣ ህጉን ብቻ የምንመለከት ከሆነ። ስለዚህ ይበልጥ መረጃዎችን ማግኘት የሚጠይቅ ሁኔታ ይደቅናል እንጂ ያለቀ መልስ አይሰጠንም፣ ነው አይሰጥም። ሰብአዊ መብት ተቋማት ለምሳሌ የአምነስቲ ኢንተርናሽናል በዛሬ ዕለት ያወጣውን መግለጫ ብንመለከት ገና ድሮ መሆን የነበረበት ነው ያለው። ይህ አዎንታዊ እርምጃ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ከመጎብኘታቸው በፊት የመንግስቱን ገጽታ ለማሳመር የተወሰደ እርምጃ ከሆነ ኢትዮጵያ ሁሉንም በስር ላይ የሚገኙ ጋዜጠኞችና የኢንተርኔት ገጽ አምደኞች መፍታት አለባት ነው ያለው። ምን አይነት አዎንታዊ ተከታይ ውጤት ይኖረዋል? ይህ አሁን የተወሰደ እርምጃ እንግዲህ ሰው ላይ ይሄ ጥያቄ ግለሰብ ወይም ዜጋ በግምት ላይ የተመሰረተ አስተያየት ከመስጠት በስተቀር ከእውቀት የመነጨ አስተያየት መስጠት የሚችልበት አይመስለኝም። እኔ ምንድ ነው በአጠቃላይ የምለው፣ እንደ ዜጋ፣ እንደ ማንም ግለሰብ የእነዚህ ሰዎች መፈታት ምናልባት ተስፋ ሊሰጥ ይችላል። ሌሎችም በተለይ ከሚዲያና ከፖለቲካ ስራ ጋር በተያያዘ መልኩ የታሰሩ የተፈረደባቸው ይሁን ያልተፈረደባቸው እንዲፈቱ ቢደረግ ወይም ቢፈቱ ጥሩ ይመስለኛል። በግሌ እንዲፈቱ ፈልጋለሁ። እንዲሰጡ ደስ ይለኛል። ግን የኢትዮጵያ መንግስት አሁን ለምንድን ነው የፈታቸው እነዚህን ሰዎች? አሁንም ምን ያህል አቅም ለምን እንደፈታቸው ፕሬዚደንት ኦባማ ስለሚመጡ፣ ይህ ፕሬዚደንት ኦባማ እኔ ከመምጣት በፊት እንዲፈቱ ብለው አዘው ሊሆኑ ይችላሉ የሚል ጽሑፍ አንብ ያለው እንደዚህ ለመሆኑ ምንም ማስረጃ ያለኝም የኢትዮጵያ መንግስት ምናልባት የፕሬዚደንቱ መምጣት ጋር አያይዘው ከሆነ የፈታቸው በነካ እጁ ጨምሮ ሌሎችን እንዲፈታ እና ሰዎች በአስተያየታቸውና በፖለቲካ እምነታቸው ታስረው እስር ቤት እየተሰቃዩ ካሉበት ሁኔታ ቢላቀቁ በጣም ትልቅ ስራ ይመስለኛል። ለሀገርም ለህዝብም ለመንግስትም ጥሩ ይመስለኛል። ግን ቅድም እንዳልኩ ለምንድን ነው ሰዎች የተፈት የሚለው ጥያቄ። ያ ደብዳቤ በፍትህ ሚኒስትር ተጻፈ የተባለው ምንድን ነው ይዘቱ? ደብዳቤ ማወቅ እንችል ኖሮ ከእውቀት በመለጨ አስተያየት ይህንን ዲስክሽን ማዳበር እንችል ነበረ። አንድም ታውንም በተጨባጭ መመርመር እንችላለን ያሉት አቶ ሙልጌታ፣ በእርግጥ ያን እድል የሚሰጠው በመንግስት በኩል ለወሰደው እርምጃ ምክንያታዊነትን ተንተርሶ የሚመጣ መረጃ ካለ ተከታይ ውይይት ይኖረናል። አቶ ሙልጌታ አረጋዊ የህግ ባለሙያ በመገናኛ ብዙሃንና በኢትዮጵያ ህገ መንግስት ጉዳዮች ላይ በተደጋጋሚ በፕሮግራሞቻችን ቀርበው ለሚሰጡት ሙያ አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም እግዚአብሔር ይስጥልኝ አቶ አሉላ።